የደናግል መመኪያ የነቢያት ገዳም ወደ አመቱን ባርክልን ድንግል ማርያም። የደናግል መመኪያ የነቢያት ገዳም ወደ አመቱን ባርክልን ድንግል ማርያም። ያዋጅ ነጋሪው ቃል በበረሃ ያለ የእግዚአብሔርን መንግሥት አስተካክሎ እያለ ምስክርነቱን ዮሐንስ ካስረዳን ልባችን ለጌታ መልካም መንገድ ይሁን። ደናግል መመኪያ የነበያት ገዳም ደ አመቱን ባርክልን ደንግል ማርያምን ተራራው ዘቅበል፣ ጠማማው ይቅና፣ ካልተስተካከሉ መንገድ የለምና፣ የእግዚአብሔርን መንገድ እናድርግ ሁላችን ማለፊያ ነው። ሰማይ ቤታችን የደናግል መመኪያ፣ የነቢያት ገዳም አውደ ዓመቱን ባርኪልን ድንግል ማርያምን። ሁለት ልብሶች አሉት ከማብዛት ልብስን ለሌለው ያደለ ሁለትኛውን ከበደላችንም አንፃና ደራህን በክፉ እንዳንጠፋ እኛ ባሮችን ደናግል መመካ የነበያት ገዳም አውደ አመቱን ባርክልን። ደንግል ማርያም ፋትና በልባችን ይትፋ ፍቅርና ርህራሄ፣ በእኛ ላይ ይስፋፋ። ስጋና ደምህን በክብረ ገኝተናል፣ ሕይወት እንዲሆነን አምላክተ ተማትነናል። የደናግል መመኪያ፣ የነቢያት ገዳም፣ ወደ አመቱን ባርክልን ድንግል ማርያም።